ጤና ይስጥልን እንደምናመሻችሁ አድማጮች ዜናውን የማሰማችሁ ደረጀ ደስታ ነኝ አፍጋኒስታንን ለቀው ለመውጣት በካቡል አውሮፕላን ማረፊያ አቅራቢያ ከሚራኮቱ በሺዎች ከሚቆጠሩ ሰዎች መካከል በትናንትናው እለት ሰባት ሰዎች መሞታቸውን የእንግሊዝ የመከላከያ ሚኒስቴር ዛሬ እሁድ ባወጣው መግለጫ አስታውቋል ሮይተርስ በስፍራው የነበረውን የስካይ ኒውስ ዘጋቢ ጠቅሶ እንደዘገበው ሰባቱ ሰዎች የሞቱት በሺዎች የሚቆጠሩ ሰዎች በፈጠሩት ግፊያ ከፊት የነበሩት ሰዎች ለከለላ ከተጋረጡ ግድግዳና ወለሎች ጋር በመላተማቸው ነው ብሏል። በሌላም በኩል በአፍጋኒስታን የሚገኘው የዩናይትድ ስቴትስ ኤምበሲ አገር ለቀው መውጣት የሚፈልጉ ዜጎች ከኤምበሲው በየግላቸው ትዕዛዝ ካልደረሳቸው በስተቀር ወደ አውሮፕላን ማረፊያዎች እንዳይሄዱ በትናንትናው ዕለት ማስጠንቀቂያ ማውጣቱን አስታውቋል። ይሁን እንጂ ማስጠንቀቂያው በዜጎች ሌላ ስጋትና ግራ መጋባት መፍጠሩ ተመልክቷል። ታሊባን ደግሞ ዛሬ እሁድ ባወጣው መግለጫ ዩናይትድ ስቴትስን ተጠያቂ አድርጓል። የታሊባን ከፍተኛ ባለስልጣን አሚር ካህን ሙጣቂ ዛሬ ባወጡት መግለጫ በመላው አገሪቱ ሰላምና መረጋጋት ያለ ሲሆን፣ ግርግሩ ያለው በካቡል አውሮፕላን ማረፊያ ብቻ ነው ብለዋል። አሜሪካ ያላትን ሙሉ አቅሟንና ችሎታዋን የተጠቀመች፣ ፕሬዚደንቱም ለቆ ስለመውጣቱ ሂደት በቀጥታ ትኩረታቸውን የሰጡበት ቢሆንም በአውሮፕላን ማረፊያው ላይ ግን ስርዓት ማስከበር አልቻሉም ሲሉ አሜሪካን ኮንነዋል። የዓይን እማኞች ደግሞ ታሊባኖቹ በአውሮፕላን ማረፊያው አቅራቢያ የተሰበሰቡ ሰዎችን ለመበተን ጥይቶችን ወደ ላይ እንደሚተኩሱ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ዛሬ እሁድ ከፋክስ ቴሌቪዥን ጋር በነበራቸው ቆይታ በአውሮፕላን ማረፊያው ያለው ሁኔታ እጅግ አደገኛና ተለዋዋጭ መሆኑን ገልጸው፣ ይሁን እንጂ ዩናይትድ ስቴትስ ባለፉት 24 ሰዓት ውስጥ ብቻ 7400 ሰዎችን ከካቡል ማውጣቷን አስረድተዋል። ዋይት ሀውስም በሰጠው መግለጫ አሜሪካ ባለፈው ሳምንት ውስጥ ብቻ ወደ 25100 ሰዎችን ማውጣት መቻሏን ገልጸው ከሐምሌ ወር መጨረሻ ጀምሮ እስካሁን በጠቅላላው 30000 ሰዎችን ማውጣት መቻሉን አስታውቋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በዛሬው ዕለት በአፍጋኒስታን ስላለ ሁኔታ መግለጫ ይሰጣሉ ተብሎ ይጠበቃል።